በዚህ ቀን ይችላል። ይህን የመሰለ ነው ጌታችን ኢየሱስ ክርስቶስ እንደተናገረ ተናገረ በሶስተኛው ቀን ከሙታን ተለይቶ መነሳቱና በዚያው ቀን በልዩ ልዩ ሁኔታ በልዩ ልዩ ስፍራ ለብዙ ሰዎች መታየቱ ነበረ። ሁሉም በተሰበሰቡበት የተገለጠበት እሁድ ማታ ከምሽቱ በሶስት ሰዓት ላይ ነበረ። ከተነሳበት ጊዜ ጀምሮ ግን ቀኑን ሁሉ በተለያዩ ለተለያዩ ሰዎች ራሱን ገልጧል። ያንንም መጀመሪያ ማድረግ ይችል ነበረ፣ ግን ይህንን እንግዳ ነገር በአንድ ጊዜ ብቻ ያደርገው እንደ መታት አይነት አድርገው በቆጠሩት ነበረ። ይህን እንዳይሆን የሁለት የሶስት ሰዎች ምስክርነት የጸና ነው ተብሎ ተጽፏልና በዚያው መሰረት እያንዳንዳቸው ለምስክርነት የሚበቁበትን እድል እንዲያገኙ ለማድረግ ነው። በመጀመሪያ ወደ መቃብር የሄዱ ሴቶች ሀሳባቸው ይነሳል። ተነስቶ እናጠዋለን የሚል ሀሳብ አልነበራቸውም። ትምህርቱንም እንኳን እነሱ ታላላቆች በስለዋል ተብለው ለማስተማር የተመርጡት ሳይቀሩ አላስታወሱት ነበር እንጂ ቀደም ብሎ ከዓመት በፊት ጀምሮ በቂሳሪያ ሕዝብ እኔን ማን ይላል እናንተስ ማን ትሉኛላችሁ? ብሎ ከጠየቀባቸው ቀን ጀምሮ ይህንን ነገር አልፎ አልፎ ያስታውሳቸው ነበረ። ለሊቀ ካህናትና ለሊቃነ ካህናትና ለጻፎች፣ ለዳኞችም ተላልፎ ይሰጣል፣ ይሰቀላል፣ ይሞታል፣ በሶስተኛው ቀን ይነሳል የሚለውን ትምህርት ደጋግሞ አስተምሯቸዋል። ነገር ግን በዚያ ጊዜ ማንም ያስታወሰው የለም። ለምን ነበረ? ጌታችን በሰውነት ስርዓት ከሚፈጸመው ነገር ሁሉ በዕለተ ዓርብ አንዳች ያስቀረው ነገር የለም እና በዚያ ጊዜ በተፈጸመው ሁኔታ የሁሉም ልቡና ተሰብሮ ነበር። እንደተሰቀለ ሞቶ ተቀብሮ ቀርቷል የሚል ሀሳብ ነበራቸው እንጂ በእርግጥ ሀያልነቱ ከሃሊነቱ በሞትና በመቃብር ላይ ተገልጦ ይነሳል የሚል አስተሳሰብ አልነበራቸው። ተስፋ ቆርጠው ስለነበረ ለፍቅራቸው ያህል ብቻ ለመምራቸው ሊያደርጉት የሚገባቸውን ለማድረግ በሳልስቱ ወደ መቃብር ሄዱ። ስርዓታቸውን በጊዜው የነበረው ስርዓት መቃብሩን ከፍቶ በአስከሬኑ ላይ ሽቱ መርጨት ነበረ እና በመቃብር ላይ ተገጥሞ የነበረው ድንጋይ ግን ከሁሉም ታላቅ ስለነበረ ማን ነው የሚያነሳልን? ወንዶች ከእኛ ጋር የሉም እና እንዴት እናደርጋለን የሚል ነበረ፣ ሴቶች ሲዋዩበት የነበረው። ወደ መቃብሩ በደረሱ ጊዜ ግን ያልታሰበ ነገር ገጠማቸው። መቃብሩ ተከፍቷል፣ ድንጋያው ተነስቷል፣ ከባጠገቡ ተቀምጧል። ዓይናቸውን ማመን አቃታቸው። ሲጨነቁ ሳሉ ሁለት ነጫጭ ልብስ የለበሱ መላይክ ወደ እነሱ ቀርበው ለምን ሕያውን ከሞታን ጋር ተፈልጉታላችሁ? እሱ እኮ እነሳለሁ እንዳለ ተነስቷል። ይሰቀላል፣ ይሞታል በሶስተኛው ቀን ይነሳል እያለ በገሊላ ሲያስተምራቸው የነበረውን ትምህርት ለምን ትረሳላቸው? አሁንም ሂዶና ለደቀ መዛሙርት ንገሩ አሏቸው። እነሱም ቀና ብለው እነሱን ሳያዩ መሬት መሬት እንዳዩ እየደነገጡ፣ አይሁድም እንዳያገኟቸው እየቸኮሉ ተመልሰው ለደቀ መዛሙርት ነገሩ። ከእነሱም መካከል ማርያም መግደላዊት፣ ዮሐና፣ ሌሎችም ሴቶች አብረው ነበሩ። ቅዱስ ጴጥሮስ እና ቅዱስ ዮሐንስም የራሳቸውን ምስክርነት ሊሰጡ ነበረ። ነገር ግን አሁንም ቢሆን ማህበሩ በሙሉ ይህንን አምኖ መቀበል አልተቻለውም። ከዚያም ሁለቱ ተነጥለው ቀሌዮጳና ኒቆዲሞስ ወደ ቤታቸው እየተከዙ ይሄዱ ነበረ። በመንገድ ደግሞ ይከራከሩ ነበረ። ጉዳዩን አንስተው ለምን ሰቀሉት? ለምን ገደሉት? ሁሉስ ቢሆን ወደፊት ይታወቅ አልነበረም ወይ? በእጁ ያየነው ታምራት፣ በቃሉ የሰማነው ትምህርት ይህንን ያህል ሰው የሚያስጠላ ነገር ነው ወይ እያሉ ነበረ የሚወያዩት ጌታም መንገድ ኃላፊ መስሎ ተቀላቀላቸውና ምንድን ነው የምታወሩት አላቸው አንተ ለመሆኑ በዚህ ከተማ እንግዳ ነው ወይ ከሶስት ቀን ጀምሮ የሆነውን አታውቅም ወይ ያንን ታላቅ ሰው የኢየሩሳሌም ባለስልጣኑ ሰቅለው እንደገደሉት አልሰማህም ወይ ሁኔታው ግፉ እያሳሰበን ነው እያሉ ያነጋግሩት ነበረ እንዴት ታዲያ እናንተ በመጽሐፍ የተጻፈውን እንዴት አላስተዋላችሁም በመጽሐፍ እኮ የተጻፈው እንዲህ ነበረ፣ ይሰቀላል፣ ሊሞታል፣ ሊነሳል የሚል አልነበረም? እያለ እየነገራቸው ሲሄዱ ከሚያድሩበት ቦታ ደረሱ። ጊዜው ወደ ማታ ነበረ፣ እሁድ ወደ ማታ ነበር እና አልፎ የሚሄድ ስለመሰላቸው አሁን ቀኑ መችቷል፣ ከእኛ ጋር የደረባ ብለው ለመኑት። እሱም አብሯቸው ገባ። የሚፈልገው እነሱን ወደ እምነት ለመሳብ ነበረ እና ወደ ማዕድ ቀረበ። ማዕድ ሲቀርብ እነሱንም አልጠየቀም በዕብራውያን ሥርዓት ባለቤት ነው ማዕዱን የሚባርከው እሱ ግን እነሱንም አልጠየቅም ማዕዱን አንስቶ ባረከና ቆርሶ ሰጣቸው ያን ሲቀበሉ ግን አይናቸው ተከፈተ አይምሯቸው ትክክል ሆነ ጌታ መሆኑን አወቁ እንደደነገጡ ሳይመልሱለት ደግሞ ከፊታቸው ተሰወራቸው ከዚህ በኋላ የባሰውን ተቆጩና ተበሳጩ ተናደዱ እንዴት በመንገድ ያንን ያህል ነገር ሲነግረን ሲያስጠነቀቀን ሲያሳስበን እንዴት ማወቅ አቃተን እንዴት ተሳነን? ብለው እንደገና ማያዱንም ትተው ቀኑ መምሸቱንም ረስተው እየዳበሱ ተመልሰው ወደ ኢየሩሳሌም ከተማ ሐዋርያት ወደ ደረሱበት ወደ ጽርሐ ጽዮን መጡ። ከዛም ሁሉም ከያሉበት ተጠራቅመው ይህንኑ ይወያዩ ነበረ። ቀን የዋለውን አንዱም የሰማውን አንዱም ያየውን እንዲሆነ እንዴት ተደረገ እያሉ አገኟቸው። እነሱም ያዩትን የደረሰውን እኛም ዛሬ በመንገድ ሳለን አግኝተነው ነበረ፣ አነጋግሮናል በማይድም እንዲህ አድርጎ እንዲያለ በረከት ሰርፈልና አላባቸው። ይህንን ተናግረው ሳይጨርሱ በመካከላቸው ቆመ። እንዴት ሰነበታችሁ? ሰላም ለሁሉም፣ ሰላም ለሁላችሁ ይሁን፣ አይዟችሁ፣ አስታረቃኋችሁ አላቸው። አሁንም ደነገጡ። ሌላ መታታ ያዩ ነገር ነው የመሰላቸው። ምክንያቱ አይሁድን ስለፈሩ ቤቱን ዘግተው ነበር የሚወያዩ፣ በምስጢር ነበረ የሚነጋገሩ እና ከዚያ መካከል ድንገት ሲገለጥ በጣም ደነገጡ። ያን ትናንትና ልዩ ልዩ ተአምራት ሲያደርግ የነበረውን አምላካቸውን አሁንም በቶሎ ማመናቃታቸው። በሎ ምትሀት እጅ እግር የለው የሚዳሰስ አካል የለው። እናንተ ግን እጃችሁን ዘርጉ፣ የተወጋ ጎኔን የተቸነከረ እጅ ንግረን እዩ ብሎ የተወጋ ጎኑ የተቸነከረ እጅ ንግሩን ካሳያቸው በኋላ አሁንም አሁንም ከእምነቱ ስለቀራቸው በብሉያት በሙሉ የተጻፈውን ነገር ገልጦ እንዲያዩ አደረጋቸው። አእምሯቸውን ከፈተላቸው። የተጻፈውንና ፍጻሜውን ካገናዘቡ በኋላ ከእግሩ ላይ ወድቀው ይቅርታ ጠየቁ። እሱም ወዲያውኑ አንዳች የሚበላ ነገር አላችሁ ወይ ብሎ ጠየቃቸው። ከራት የተረፋቸው ጥቂት የተጠበሰ ዓሳና የማር ወለላ ነበረ። እሱን ሰጡት፣ እያዩት በላ ይላል። ለምንድን ነው ይህን ያደረገው? አሁንም ቢሆን ምታት ነው እንዳይሉ እሱማ ቢሆን ኖሮ ትናንት አብሮን ይበላ አብሮን ይጠጣ ነበር ወይ ዛሬ ተለውጦ እንደሆነ የሚል ነገር እንዳይመጣ እንጂ ከትንሣኤ በኋላ የሰው ልጅ ምግብ የሚያስፈልገው ነው ለማለት አይደለም። የሰው ልጅ የዘላለም ምግቡ ሲታደስበት የሚኖረው ከሞትም የሚነሳበት ሕይወትንም የሚለብስበት ስጋው ደሙ ነው እና ግን ለማስረጃ ያህል በፊታቸው ከዛ ከቀረቡለት በልቶ የተረፈውንም እንዲያነሱ አድርጎ መጽሐፍትን በሙሉ አእምሯቸውን ከፍቶ እንዲያውቁት እንዲረዱት አድርጎ አሳምኗቸዋል። ይህንን ያደረገበት ዋናው ፍሬ ነገር የሐዋርያት አይን፣ የሐዋርያት ጆሮ፣ የሐዋርያት እጅ በጠቅላላው የሰው ዘር ሁሉ ወኪል ነው ማለት ይቻላል። ባሊፍ ቋንቋ ወኪል ነው ማለት ይቻላል። የሐዋርያት አይን የታናይቷል ዛሬ ወንጌል ሲሰበት አማኞች በአይነ ልቦናቸው ክርስቶስን ያያሉ። የሐዋርያት ጆሮ የክርስቶስን ድምፅ ሰምቷል። ዛሬ ወንጌል ሲሰበክ የአማኞች ጆሮ የክርስቶስን ድምፅ ይሰማል። የሐዋርያት እጅ ጌታን ዳስቷል። ዛሬም ወንጌል ሲሰበክ ምዕመናን በአይነ ሕሊናቸው በአእምሯቸው ልክ እንደ ሐዋርያት አጠገባቸው እንዳለ አጠገባቸው እንደሆነ አድርገው ያስባሉ፣ ይዳስሱታል፣ ይመኛሉ እነዚያን እንደነበሩ ቢኖሩ፣ ያቺ ልብሱን የዳሰ ሴት እንዳደረገችው ዛሬም ያሉ ሁሉ ከዚያ ተገኝተን የልብሱን ዘርፍ ብንዳስስ ደስ ይለናል። በዚያ ጊዜ የነበሩ ድንጎያን የልብሱን ዘርፍ እየዳሰሱ በእጁ እየተዳሰሱ የጴጥሮስን አማት እጇን ይዞ እንዳስመስጣት ሁላችንንም እንዲህ ቢያደርግልን እያል እንመኛለን። ያ ምኞት ታዲያ ከክርስቶስ ጋር ያገናኘናል ከዚያች ዘመን ጋር ወስዶ ወደኋላ መልሶ እነዚያን ዓይናቸውን ከፍቶ ከፊታቸው የነበረውን የማያውቁትን ያላጠኑትን የብሉ ኪዳንን ሙሉ መጽሐፍት አንብበው ተረድተው እንዲያምኑ ያደረገ ኃያል አምላክ ዛሬም ሐዋርያት በጆራቸው እንደሰሙት በዓይናቸው እንዳዩት በእጃቸው እንደዳሰሱት ወንጀል ወንጌል በተነበበ ቁጥር ህሊናችን ሲንቀሳቀስ ልክ ሐዋርያት ያዩትን እናያለን ሐዋርያት ይሄ ዳሰሱትን እንዳስሳለን። ሐዋርያት የሰሙትን እንሰማለን። ሐዋርያት እጃቸውን ሲዘረጉ ጎኑን የተወጋ ጎኑን የተቸነከረ እጁን፣ እግሩ ሲዳስሱ እኛም እንደዚህ እያለ በህሊናችን እንዳብሳለን። ያን የተወጋ ጎኑን ለማግኘት፣ ለማወቅ፣ ለማየት፣ ለመረዳት ይሄ ታዲያ ቃሉ ነውና የሰራው ስራ ነውና እስከ ዓለም ፍጻሜ የማይቋረጥ ነው። እንግዲህ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ የሚለው ቃል ኪዳን የሚጠቅመን ለዚህ ነው። ለሃይማኖታችን ነው የሚጠቅመን። እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ የሚለን እንዲያው ለግምገማ ያህል አይደለም እርግጠኛ ነገር ነው። ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ያለን ለታሪክ ያህል አይደለም እርግጠኛ ነገር ነው። ሁልጊዜም በስሙ ስንሰበሰብ በመካከላችን አለ። ስለ አንዳንድ ታሪክ፣ ስለ አንዳንድ ስራዎቹ፣ ስለ አንዳንድ ታምራቶቹ ስለ አንዳንድ ትምህርቶቹ በምንወያይበት ጊዜም ህሊናችን ልባችን በተሳበ መጠን ህሊናችን ልባችን በቀረበ መጠን እሱም በዚያው መጠን ከእኛ ጋር ነው ማለት ነው። ልንዳስሰው ከፈለግን ዳስሰነዋል ማለት ነው። ልናየው ከፈለግን አይተነዋል ማለት ነው። ልንሰማው ከፈለግን ሰምተነዋል ማለት ነው። እና እንግዲህ ስለ ጌታችን ስንናገር ታሪክ ነው ብለን ማሰብ አይደለም ያለብን። ታሪክ ነው ብለን ማሰብ አይደለም ያለብን። ትናንት የሆነውን ትናንት ሆኗል ብለን አይደለም ማሰብ ያለብን እና አላዛር በነ ማርያ በነ ማረታ በነ ማቴዎስ በነ ዘኪዎስ ቤት ነበረ ብለን ስንናገር ዛሬ የለም ማለት አይደለም፣ ታሪክ ነው ማለት አይደለም። አሁንም አለ አሁንም አለ አሁን በመካከላችን አለ። ይሄ ነው እና ልክ ነገ የሚመጡት እንዲሁ ናቸው በተራቸው ያ ይሁን ያለው ቃሉ እስከ ዛሬ ድረስ ዘሩን ሲያበቅል፣ ዝናሙን ሲያዘን ፀሐዩን ሲያወጣ ማለትና ሌዙ ሲያፈራርቅ እንደሚኖር በወንጌልም ያደረገው ታምራት ያስተማረው ትምህርት ሁሉ እስከ ዓለም ፍጻሜ ሲሰራ የሚኖር ነው። ይሄ ነው። አሁንም ልውል እግዚአብሔር አምላካችን በዚያ በማየድ ሁለት ጊዜ ተገኝቶ መጀመሪያም እንዲያውቁት እንዳደረገ፣ አይናቸው እንደከፈተላቸው፣ ኋላም እጁን እግሩን እንዲዳስሱ እንዲያምኑ እንዳደረጋቸው ዛሬም በመካከላችን ተገኝቶ ያን ጸጋ ሀብት በረከት